በእነ አቡበክር አህመድ የክስ መዝገብ ስር በሽብር ወንጀል ተከሶ ላለፉት አራት ዓመታት በማረሚያ ቤት እንደቆየ የሚናገረው ጋዜጠኛ የሱፍ ጌታቸው ይቅርታ ከተደረገላቸው ታራሚዎች መካከል አንዱ ነው። በማቀረባቸው ዘገባዎች ምክንያት በሽብር ተከስሼ ያለአግባብ ተፈርዶብኝ ነበር የሚለው ጋዜጠኛ የሱፍ ከእስር ነፃ የተባለበት ሚዛንና አግባብ በውል እንደማያውቀውና በመለቀቁም የተለየ ስሜት እንዳልተፈጠረበት ይናገራል። እኛ ምንም ምክንያቱም የምናውቀው ነገር የለም። ያው መንግስት በራሱ ፕሮሰስ በልዩ ሁኔታ ቅርታ አድርጎ ቀጥታ የወጣ ነው። አንድም ከኛ ወገን ከኛ ወንድሞች ይህንን ሀሳብ አሰበው የለም። መንግስት በራሱ አካሄድ ስማችን ጠርቶ በቃ መንግስት ይቅርታ ማድረግ ፈልጓል ብሎ ነው የለቀቀ። እኔ በመለቀቄ ምንም አይነት የጎመንዘር ያህል ደስታ የለኝም። ምክንያቱም በምን ሚዛን ነው የቀሩ ወንድሞች አሉ እዛ ውስጥ ኦልሬዲ በዚህ ኬዝ ከሀምሳ ምናምን በላይ ያሉ በአቡበከር ሳይል ደግሞ አራት ሰዎች እዛ ቀርተ ተከስተዋል ምንድን ነው የሚዛነው? እኔን ከዛ ያንን ከዛ የተወዳደረበት ምክንያት ምንድን ነው ምንድን ነው የሚዛነው? ምንም ምትል ስላላለ ውስጥሽ ምንም ደስታ የሚሰጥ አይደለም። በፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነት የኮሚኒኬሽን ጉዳዮች ዳይሬክተሮች ዳይሬክተር አቶ ፋንታዋምባው እንደሚሉት ይቅርታው ታራሚዎቹ በማረሚያ ቤት ቆይታቸው ለመታረም ያላቸውን ዝግጅት በመመዘን የተደረገ ነው። ዋናው የይቅርታው መሰረት ማረሚያ ቤት ከገቡ በኋላ ያሳዩት ባህሪ ነው። እዛ ውስጥ በነበራቸው አጠቃላይ እንቅስቃሴ ከጥፋታቸው ምን ያህል ተጸጽተዋል፣ ምን ያህል ተምረዋል፣ እነዚህ ነገሮች ናቸው። ዋናው የባህሪ ለውጥ አምጥቶ መጀመሪያ ከነበረው ባህሪ ሙሉ በሙሉ የተለወጠና ለራሳቸውም ለማህበረሰቡም የሚጠቅም ባህሪ ለውጥ ስላመጡ ነው። ይሄ ትልቅ የዴሞክራሲ ማሳያ ነው። እንደ ጋዜጠኛ የሱፍ ገለጻ መንግስት ታራሚዎችን ከመልቀቅ ባለፈ በሰላማዊ መንገድ የሚቀርቡ የህዝብ ጥያቄዎች ሰዎችን በማድመጥ ብሎም መፍትሄ በመስጠት የፖለቲካ ምህዳሩን ማስፋት አለበት ባይ ነው። መንግስት ቆም ብሎ ማህበረሰቡን ሊያዳምጠው ይገባል። ማህበረሰቡን ማዳመጥ ብቻ ሳይሆን ለመፍትሄውም አካል ራሱ መሆን አለበት። አገር የምትገነባው የተለያዩ ሰዎች፣ የተለያዩ አቅሞች፣ የተለያዩ አስተሳሰቦች፣ የተለያዩ ችሎታዎች ተደምረው ነው። ስለዚህ ይህንን የሚያስተናግድ ምህዳር መፈጠር አለበት። ትናንትና ሰላማዊ መንገድ በሽብር እያስፈረጁ ነበረ። ዛሬ ሰላማዊ መንገድ አማራጭ የለው ትልቁ ቁልፍ መሆኑን ከዳ ይመስለኛል መንግስት። ስለዚህ ህዝቦች ጩኸትና የህዝቦች ብሶት መስገመጥ አለባቸው መፍትሄ ማግኘት አለባቸው የሚል አቋም ነው ያለ። በአሁኑ ጊዜ ለታራሚዎች የተደረገው ይቅርታ በሀገሪቱ አንዳንድ አካባቢዎች እየተካሄደ ያለውን ተቃውሞ ለማስተንፈስ ነው እየተባለ በአንዳንድ ወገኖች የሚቀርበውን ትችት በተመለከተ አቶ ፋንታው ከእውነት የራቀ ብለውታል። ሙሉ በሙሉ ከእውነት የራቀ ነው። እውነት የራቀ ነው ምልበት መጥ ምንድን ነው? መንግስት ለእነዚህ ታራሚዎች ይቅርታ ሲያደርግ ዋናው ዴሞክራሲያዊ ባህሪውን የሚያንጸባርቅ እንጂ ጥፋት አጥፍተው ውሳኔ ተወስኖባቸው ማረሚያ ቤት ገብተው እየታረሙ ያሉ ባሳዩት የባህሪ ለውጥ የመጸፈት ስሜት ያን መሰረት አድርጎ ነው። ይህ ከሰሞኑ እንትን ጋር ምንም የሚያገናኘው ነገር የለም። መንግስት ይቅርታ ካደረገላቸው ሰባት መቶ ሀምሳ ሰባት የህግ ታራሚዎች መካከል አንድ መቶ ሰላሳ አምስቱ በሽብርተኝነትና በሃይማኖት አክራሪነት ተከሰው የተፈረደባቸው እንደነበሩ ከፌዴራል ጠቅላይ አቃቤ ህግ የተገኘው መረጃ ያመለክታል።